ከማህበረሰብ okay, ለማህበረሰብ ዶክተር ሸሪፍ ሰይድ በአውስትራሊያ ፌዴራል መንግስት፣ ክሊን ኢነርጂ ሬጉሌተር። ደጀን የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ። ዶክተር ሸሪፍ እርስ በእርሶ በኩል ማዕቀቦቹ የሚያሳድሩት የሚችሉት ተጽዕኖዎች ምን ይሆናሉ የሚል አታያል? ማዕቀቡን በተመለከተ ኢትዮጵያ እንግዲህ ደሀ ሀገር ነች፣ ምንም ጥያቄ የለውም። ከየትኛውም መንግስት፣ ከየትኛውም ሀገር፣ ከየትኛውም ድርጅት ወይም ባለሀብት የሚመጣ ድጋፍ ይጠቅማታል። ከዛ አንፃር ከአሜሪካኖች ሊገኝ የሚችለው እርዳታ ሲቀር ትጎዳለች። አሜሪካኖች ደግሞ አበዳሪ ድርጅቶች ገንዘብ እንዳበድሩ ተጽዕኖ የማድረግም አቅሙ አላቸው። ያን አቅማቸውን ተጠቅመው በዛ መንገድ ይሄዳሉ አይሄዱም፣ ወደፊት የምናየው ነገር ነው። ግን ከፈለጉ ግን በዛ መንገድ ሂደው የሚያሳግዱብን ከሆነም ያም ደግሞ የብድር መቋረጥም ሊጎዳን ይችላል። ሶ ጉዳት የለም ማለት አይቻልም። ጉዳት ይኖራል። ነገር ግን ያ ጉዳት በዚህ አይነት ተጽዕኖ የሚመጣ ነገር መንግስታትን ሲያፈርስም አቋማቸውን ሲያስቀይርም ብዙም እስከዛሬ ውጤታማ ሆኖ አላየነውም። ምሳሌዎችን መጥቀስ ይቻላል። ኢራንን መውሰድ እንችላለን። ጉዳት አለ፣ ሃርድሺፕ አለ፣ ግን የኢራን መንግስት አልፈረሰም። የኢራን መንግስት አልተፍረከረከም። ኩባ ለረዥም ጊዜ በዛ ውስጥ አልፋለች። ሶሪያ ውስጥ እንደዛ አድርገዋል። ኖርዝ ኮሪያ እንደዛ አድርገዋል። ብዙ ነገሮች ብዙ ሀገሮች ላይ አሜሪካኖች ማዕቀብ ጥለዋል እና ማዕቀቡ ሀርድ ሺፕ ያመጣል፣ ጥያቄ የለውም። ነገር ግን አደሴም ታይም ደግሞ አገራቱን ያፍረከርካል ብሎ በእርግጠኝነት አሁን ወንድሜ ደጀን እንደተናገረው ኢትዮጵያን አፍረክርኮ ፌልድ ስቴት ያደረጋታል አይነት አካሄድ እኔ እንደው ብዙም ወደዛ መሄድ አይመስለኝም። ያለው ማስረጃ ልም ቢሄድ የሚያሳይ ነገር አይደለም። ከዛ አንጻር ጉዳት አለው፣ ጉዳቱ ግን አገር የሚያፈስ ደረጃ አይሄድም። በሌላ በኩል ግን ጉዳቱ ለእኛ ብቻ ሳይሆን ለአሜሪካኖችም ነው የሚሆነው። ምክንያቱም ኢትዮጵያ በዛ ሪጅን ውስጥ በሆርን ኦፍ አፍሪካ ሪጅን ውስጥ በጣም ጠንካራዋ በጣም ትልቋ አገር ነች። ለምሳሌ አልሸባብ ሶማሊያ ውስጥ ገኖ በነበረበት ጊዜ የኢትዮጵያ መከላከያ ሰራዊት፣ የኢትዮጵያ ደህንነት አሸባብን በማፍረክረክ እና በማፈራረስ ትልቅ ትልቅ ትልቅ ሮል ተጫውቷል። ትልቅ ሚና ተጫውቷል። በዛ አሜሪካኖች ተጠቅመዋል። ጥያቄ የለውም። ደቡብ ሱዳንን በማረጋጋት ትልቅ ሮል ተጫውቷል የኢትዮጵያ መንግስት። በዛ አሜሪካኖች ተጠቅመዋል። እዛ ሪጅን ላይ ወደፊቱም የሚነሱ የጸጥታ ችግሮች ወይም የአንዳንድ መንግስታት መዳከም፣ መፈራረስ እና የመሳሰሉ ነገሮች ሲነሱ ኢትዮጵያ ነች እዛ አካባቢ የማረጋጋቱን ሮል በአስተማማኝ ሁኔታ ለመጫወት የምትችለው። ለምሳሌ ሶማሊያ ውስጥ የኬንያ ጦር ገብቶ ነበር፣ ኢፌክቲቭ አልሆነም። የሌሎቹም የአፍሪካ ሀገሮች የአሚሶም ጦር ገብቶ ኢፌክቲቭ አልሆነም። ስራውን የሰራው የኢትዮጵያ ጦር ነው። ስለዚህ ከጸጥታ አንጻር ከኢትዮጵያ ጋር ተቃራኒ ደረጃ ላይ መቆም ማለት አሜሪካኖች አይጠቅማቸውም። የመረጃ ፍሰት ራሱን ሊቆምባቸው ይችላል። አሜሪካኖች መሬቱ ላይ ሰው የላቸውም። ኢትዮጵያ ግን መሬቱ ላይ ሰው አላት። መረጃ የምትሰበስብበት ሶማሊያን ብትሄድ፣ በሱዳን ብትሄድ፣ በሌሎችን ቦታዎች ብትሄድ እና ከዛ አንጻር አሜሪካኖችን ራሳቸው ተጎጂ ናቸው የሚሆኑ። በሌላ በኩል ደግሞ የኢትዮጵያ መንግስት ወደ ሌሎች ጠቃሚ ያደርገዋል። ዛሬ እንግዲህ እንደምናየው ግሎባሊ ያለው ኮምፒቲሽን በአሜሪካ በቻይና እና በራሻ መካከል ነው። እና አሜሪካን ኢትዮጵያን ገፋች ማለት እነዛ ደግሞ ኢትዮጵያን አቀፉ ማለት ነው ውጤቱ ስለዚህ ኢትዮጵያ ወዳጅ ታጣለች ማለት አይደለም። አሜሪካኖቹ ቢገፏት ኢትዮጵያ ወዳጅ ታጣለች ማለት አይደለም፣ ቢኮዝ ሌሎች ፕሌየርስ ስላሉ ማለት ነው። ያ ሪጅን ጂኦ ስትራቴጂክ ኢምፖርታንሱ በጣም ትልቅ ሪጅን ነው። ከዛ አንጻር ኢትዮጵያ ሌሎች የሚያቅፏት ወዳጆች ልታገኝ የምትችልበት እድሉ በጣም ከፍተኛ ነው። ኦልሬዲ ሳይኖችን እያሳዩ ናቸው። ሳይኖችን እያሳዩ ነው። በዩን ሴኪሪቲ ካንስል ሪዞሉሽን ላይ ለምሳሌ ኮንሲስተንትሊ ኢትዮጵያን ደግፈው የሚቆሙት ራሽያ እና ቻይና ናቸው። የአሜሪካንን ፕሮፖዛሎች በየጊዜው ቪቶ እያደረጉ ጥለዋል። ኢንዲኬሽኑ አለ እዛ። ሌሎች ሌሎች ሀገሮችም ኢትዮጵያን ለማቀፍ አሰብስፈው የቆሙ ስላሉ ኢትዮጵያ በዛ በኩል ወዳጅ ታጣለች የሚል ነገር አይደለም። ቅድም እንዳልኩት ከየትም የሚመጣ እርዳታ ሲቆምብን እንጎዳለን። ነገር ግን ሀገራችን ይፈርሳል ማለት አይደለም። በሌላ በኩል ናሽናሊዝም ሀገር ውስጥ ይቀሰቅሳል። ይኸው እያየ ነው የኢትዮጵያ ሕዝብ ኦልሬዲ ከአባይ ጋር በተያያዘ ከፍተኛ የናሽናሊዝም ስሜት እየታየበት ነው። አሁን ደግሞ አገራችን ላይ ያለ ከውጭ እየመጣ ባለው ተጽዕኖ ምክንያት፣ ቲፒኤልኤፍ ሀገራችንን ለማፈራረስ በወሰደው እርምጃ ምክንያት ከፍተኛ የሕዝብ መሰባሰብ እና ናሽናሊዝም ደግሞ እየጎለበተን ያለው ሀገራችን ያም ራሱ ደግሞ ሌላ ብሌሲንግ ኢን ዲስጋይዝ ሆኖ የሚታይ ነገር ሆኖ ነው የማይሆን ምሳሌ ኢትዮጵያ ውልቤ ፓራያ ስቴት የሚባለው ነገር ወንድሜ ደጀን ያለው እኔ እንዴት እንደሚመጣ ሊታየኝ አይችልም። ኢትዮጵያ ከዚህ በፊት እኮ ኢትዮጵያ ብዙ ቻሌንጆችን አልፋለች። እንደዚህ ተጽዕኖ አይደለም ተወራለችም እኮ በጣሊያኖች ሁለት ጊዜ ተቋቁማለች። ያንን ሁሉ እንደ አገር ትቀጥላለች። ሰፊ ታሪክ ያላት፣ የጎለበተ አቅም ያላት አገርም ናት። የኤርትራ ጦር ኢትዮጵያ መግባቱን በተመለከተ በኢትዮጵያ መንግስት ፍቃድ ለመሆኑ ማስረጃ ያለ የሚለው ነገር የኢትዮጵያ መንግስት መቼ ተቃወመ? አለመቃወሙ እኮ መፍቀድ ነው ኮንሰንቱ ነው እኮ ያ አለመቃወሙ። ከዛ ይልቅ ወረራ ያካሄደው የሱዳን መንግስት አለ። የሱዳን መንግስት በሀገራችን ላይ ወረራ አድርጎ አሜሪካኖችም አላወገዙትም፣ የቲፒኤልኤፍ ደጋፊዎችም አላወገዙትም። የኢትዮጵያን ቴሪቶሪያል ኢንቴግሪቲ ለመርዳት የመጣውን የኤርትራን ጦር ግን ቢያውም በኢትዮጵያ መንግስት ፈቃድ የመጣው ግን ይወገዛል። የስ እዛ ትግራይ ውስጥ የሚፈጸመው ሂውማን ራይትስ ቫዮሌሽንስ በተመለከተ ማንም የሚያወግዘው ነው። ሁላችንም የምናወግዘው ነው። አንድም ሰው ቁጥሩ አይደለም፣ ቁም ነገሩ፣ አንድም ሰው መጎዳት የለበትም። አንድም ሰው መሰቃየት የለበትም። ይሄ በተገቢው ኢንቨስቲጌት መደረግ አለበት። አጥፊዎቹ ለጥፋት መቅረብ አለባቸው። ነገር ግን ትግራይ ውስጥ ካለው የጦር ብዛት አንጻር ከመቶ ሺዎች በላይ ሰዎች የታጠቁ ሀይሎች የሚርመሰመሱበት ክልል ሆኖ እያለ ከኤርትራም ከኢትዮጵያ ወታደሮች አንድ ላይ ሆኖ የደረሰው የሂውማን ቫዮሌሽን ይሄን ያህል የሚጋነን አይደለም። እንዳልኩት አንድም ሰው መጎዳት የለበትም፣ እርግጠኛ ነኝ፣ አንድም ሰው መጎዳት የለበትም። ፐርፔትሬተርስ ራሳቸው ተይዘው ለጉዳቱን ያደረሱ ሰዎች ለህግ መቅረብ አለባቸው፣ እየቀረቡም ይመስለኛል። ግን አጋኖ ማቅረብ ደግሞ ተገቢ አይመስለኝም። ለማጠቃለል አሜሪካ ለምን ይሄን አደረገች የሚለው ነገር እኔ አሜሪካ አንዳንድ ሰዎች እንደሚሉት ቲፒኤልኤፍን መልሶ ወደ ስልጣን ለማምጣት አይመስለኝም ይሄን የምታደርገው ኢትዮጵያ ውስጥ ከብዙ ዓመታት በኋላ ለመጀመሪያ ጊዜ በአገሩ ሉዓላዊነት ላይ የማይደራደር ለማንም ተላላኪ አገልጋይ የማይሆን መንግስት እየበቀለ ነው ያለው። ከቲፒኤልኤፍ መወገድ በኋላ ለመጀመሪያ ጊዜ እንግዲህ ብቅ እያለ ነው። ይሄ ይሄ ያሰጋቸዋል። ቲፒኤልኤፍ የአሜሪካኖች ተላላኪ ነበረ። አሁን ያለው መንግስት ግን የማንም ተላላኪ አልሆንም ብሎ ረዚስት እያደረገ ስለሆነ በዛ ምክንያት ነው ይሄ ርብርብ እየተደረገ ያለው ገና ከእንጭጩ ሳይበቅል ሳይጎለብት የማዳከም ስራ ነው እየተካሄደ ያለው እንጂ ከቲፒኤልኤፍን ስልጣን ለማምጣት እንደማይቻል ያውቁታል አሜሪካኖቹ። ከዚህ በኋላ ቲፒኤልኤፍ ወደ ስልጣን ሊመለስ የሚችልበት ነገር አብቅተዋል። ሞቷል፣ ተቀብረዋል። ቲፒኤልኤፍ በሽፍትነት ሊቀጥል ይችላል። በሽፍትነት ቀጥሎ አሁን እንደሚያደርገው ጉዳት ሊያደርስ ይችላል። ወደ መንግስትነት አይመጣም፣ ያውቁታል። ነገር ግን ኢትዮጵያ ውስጥ ደግሞ ኢንዲፔንደንት የሆነ የሀገሩን ናሽናል ኢንተረስት የሚያስቀድም የማንም ተላላኪ የሆነ መንግስት ደግሞ እንዲኖር አይፈለግም። ይሄ የቆየ የነጮቹ ፍላጎት ነው። የትም ሀገር የሚተገብሩት ነው። እኛ ጋር ብቻ አይደለም፣ ዩኒክ አይደለም ለኛ። የትም ሀገር የሚተገብሩት ነው። በዛ ምክንያት ይመስለኛል ይህን የሚያደርጉት። ደጀንስ፣ በእርሶ በኩል በተለይ አሁን ዶክተር ሸሪፍ እንዳነሱት በአንድ በኩል የኢትዮጵያን ብሔራዊ ስሜት ቀስቅሷል። የማዕቀቡ መጣል የራሽያና የቻይናን ወዳጅነት ይበልጥ ከፍ አድርጓል። በአዲስ አበባ በተካሄደው ሰልፍ ላይም የፑቲንና የሺንን ፎቶግራፎች ይዘው ወጥተዋል ሰልፈኞች። ይሄ ማለት ቀደም ሲል ባለፈው የ1966 ህዝባዊ አብዮቱ ወቅት ኢትዮጵያ በአሜሪካ በደረሰባት ጫና መሳሪያዎችን በመከልከሏ ከሶማሊያ ጦርነት ጋር በነበረችበት ወቅት ፊቷን ወደ ሶቪየት ህብረት እንዳዞረችው ሁሉ አሁን ምናልባት ወደ ቻይና እንድታዞር ግድ ልትሰኝ ትችላለች የሚል ግምት አለ። በእርሶ ዘንድ ያስ ከሆነ አሉታዊ ተጽዕኖዎቹ ይኖሩታል? በጣም አመሰግናለሁ። ወደ ቆጣዩ ጥያቄ ከመሻገሬ በፊት ሶስት ነገሮችን ለአንሳ፣ ወንድም ሽሪን ባነሳው፣ አንደኛ ማለት ሀገራችን በአሜሪካ ጫና ብዙም ችግር አይገጥምባትም። ማለት ፈርስት መፍረስ በራሷ በምታደርገው ስህተት ማለት ህዝቦቿ እና መሪዎቿ በሚያደርጉት ስህተት እንጂ የአሜሪካ እጅ አይደለም የሚያፈርሳት ብዬ አስበዋለሁ። ከአሜሪካኖቹ ይልቅ ካላፈረስናት ተብሎ እየተሰራ ያለው በኢትዮጵያ መንግስትና በኢትዮጵያ ልሂቃ ስለሆነ ማለት ነው። እነ ኢራን፣ እነ ኩባ ማለት እነ ኖርት ኮሪያ አንስቶ እንደ ኤግዛምፕል ማውራት ራሱ በጣም አሳፋሪ ነው የሚሆነው። አንድም የእነዚህን ያክል አቅም አለን ወይ ማለት የደረጀ የኢኮኖሚም፣ የሰው ሀይልም፣ እንደገና ደግሞ የጦር ሀይልም ያላቸው ሀገሮች በዛም ደግሞ በኢኮኖሚ በጣም የሚሰቃዩ ሀገሮችን እንደ ኤግዛምፕል አድርጎ ያንን ወደኛ ወደ ኢትዮጵያ ብናመጣው ይሰራል ወይ? መቶ አስር ሚሊዮን ያለ ህዝብ በዛውም ከመቶ አስር ሚሊዮኑ ሰላሳ እና አርባ ሚሊዮን ተረት የሆነ ሀገር ከነዚህ ጋር ያነጻጸሩ ምግ በጣም አስቸጋሪ ነው የሚሆን ምክንያቱ የሀገሪቱ ነባራ ሁኔታ አለመረዳትም ሊሆን ስለሚችል ማለት ነው። ጉዳቱ ለአሜሪካ ነው የሚሆነው አልሸባብ ኢትዮጵያ ጠንካራ ስለሆነች ሲባል ነበረና አሜሪካኖች ሌላን ከሆነ በቀላሉ ሰሞኑ የሚያደርጉትን እንቅስቃሴ እንኳን ብናይ በኬንያ፣ በጅቡቲ፣ በሱዳን የሚያደርጉትን እንቅስቃሴያቸው ይህንን ሚና በመተካት ላይ ኢትዮጵያ ከዛ ውጭ ብትሆን ተጎጂነቱ ለኢትዮጵያ እንጂ ለአሜሪካ ያ አሜሪካ ጥቅሞቿን በሌሎች ሀገሮችን ማሳቃት ትችላለች። ስለ አልሸባብ ከሆነ ማለት ነው እንጂ አሜሪካ የምታጣው ያን ያክል ምክንያቱም ኢትዮጵያ ብትኖር ትልቅ ጥቅም አለው በመሄዷ ግን የምታጣው ጥቅም አይኖርም። ምክንያቱም ሌሎች ፓርትነር ይዛ ስለምትመጣ ከዛ በተጨማሪ የቲፔሌፍን በተደጋጋሚ ሲያነሳው ነበረ። ወንድ ሸሪፍ ቲፔሌፍን አገር በማፍረስ ሲከተው ነበር። ሂርሰይና ናሬቲቩን አስቸጋሪ ነው የሚሆነው ግን ለምሳሌ የጸጥታ በአፍሪካ ቀንድ የነበራትን አሸባብን በመከላከልና በማጥቃት የነበራትን ሚና ኢትዮጵያ ሲጠቀስ ወይም ደግሞ ህዳሴ ግድብ እንደ ትልቅ ነገር ሲጠቀስ እንግዲህ መጥፎ መጥፎን ብቻ አይደለም ለቲፒኤልፍ ንሰ ይሄ የቲፒኤልፍ ትልቁ ትልቁ ሌጋሲ እና ይህንን ለሌላ ሰጥቶ ፒኤልፍን እንደ አገር አፍራጃ አድርጎ መናገር በጣም አስቂ ነው የሚሆነው። ሌላኛው ቲፒኤልፍ የአሜሪካ ተላላፊ የሚለውን በምንኛ ሂሳብ እንደሚሆን አይገባል። ቲፒኤልኤፍ የፖሊሲ ሉዓላዊነት የነበረው ከፀረ ካፒታሊስቶቹ አስካፒታሊስት ነኝ ቢልም ልማታዊ ዲሞክራሲ ነው የሚከተለው ብሎ ከኒኦሊበራሊዝም ተጻራሪ በመቆሙ አሜሪካኖችም ቲፒኤልኤፍ በማውረድ ትልቅ ሚና ኑሯቸው አብይም ወደ ስልጣን ለማምጣት ያደረጉትን ውለታ መርሳት ነው የሚሆነው። እና ቲፒኤልኤፍ የአሜሪካ ተላላኪ የሚለውን የነበሩትን ሂደቶችን አለ መገንዘብ እንዳይሆን ሰጋ ሌላኛው ወደ ስልጣን መመለስ የሚለውን ከሆና ቲፒኤልኤፍ የትኛውም ኃይል ቲፒኤልኤፍ ወደ ኢትዮጵያ አምጥቶ ኢንስቶን ለማድረግ ቢሞክር የትግራይ ሕዝብ የሚፈቅድለት አይደለም። ቲፒኤልኤፍም የሚያስበውም አይመስለኝም። ምክንያቱም ቲፒኤልኤፍ በኢትዮጵያ የነበረውን ሮል ትልቅ ነበረ። ይህንን ተክዶ ያ በጠላትነት ከተፈረጀ ቆየና ተመልሶ ኢትዮጵያ ላይ ይሄዳል የሚለው ሌሌ ጋት ነው የሚሆን ለማነቃቃት ሰዎችን ካልሆነ በስተቀር ወይም ደግሞ እዛ ባለው ጥላቻ ላይ መጨመር ካልሆነ በስተቀር ኢትዮጵያ የሚመለስበት ምክንያት የለው። ምክንያቱም ቲፒኤልፍ ዝነጣን ኢትዮጵያን አሁን ባለው ናሬቲቭ ቲፒኤልፍ ብቻ ሳይሆን ትግራዊ ኢትዮጵያዊ ስላይደለ ኢትዮጵያ ላይ ተመልሶ ስልጣን የሚቀመጥበት ምንም ምክንያት የለውም እላለሁ። ከዛ ወደ ብሔራዊ ስሜት ይቀሰቅሳል ከጥቅሞቹ ተነስተዋል። ብሔራዊ ስሜት ቀሰቀሰ ተብሏል። በምን ማለት ብሔራዊ ስሜት የሚባለው ለአላዊነታችን እየተባለ ነው። ለአላዊነት በምንድን ነው የሚገለጸው? ማለት ለአላዊነት አንዳንድ ያስቀኛል። አሜሪካን ለዓላዊነታችንን ጣልቃ ገባች ተብሎ ምክንያቱም የኤርትራ ሰራዊት ወጣ ስለተባለ የቻይናን እና የሩሽያን መሪዎችን ባነር ይዞ መውጣት በጣም አስቂ ነው የሚሆነው። በዓለም ዘንድ በጣም የሚያስወግዘን እና ለትዝቅ የሚጥለን ነው የሚሆነው የቻይና እና የራሽያ በዩኤን ድምጻቸውን ማሰማታቸው በውስጣቸው ያለውን ችግር እንደ ምክንያት ሆኗቸው እንጂ ለኢትዮጵያ ቆመው እንዳልሆነ መገንዘብ ይኖርብናል። ቱም ራሽያ በክሬሚያ ላይ፣ ቻይና በቲቤት ያላቸውን ችግር በትልቁ ስለሚነሳ ደግሞ ማዕቀብም ያለባቸው ሀገሮች ስለሆኑ በራሳቸውም ዘንድ በኢትዮጵያ ላይ የሚደረገውን ነገር ቢቃወሙ ብዙም የሚያስደንቅ አይሆንም። ከሳሁን በአነሳው ወደ ቻይናና ራሽ ሊሄዱ ይችላሉ ወይ ያልከውን የደርግ ስርዓት ወደ ራሽያ ሲሄድ የራሱ ኮሚኒዝምን እንደ ስርዓተ ወይም ደግሞ እንደ ርዕዮተ ዓለም ተቀብሎ እና ደግሞ ፊርም የሆነ ስታንድ ይዞ ነው። ኢትዮጵያ ግን የነበረውን ልማታዊ ዲሞክራሲም እያወገዘች፣ ኮሚኒዝም እያወገዘች ሀምሳዎች ምናምን እያለች በየአደባባይ ቆይታ ድንገት ተገልብጣ ማለት አሜሪካ ስር ቆይታ ድንገት ተገልብጣ ወደ ራሽያ ብትሄድ ማለት አገሮች ታአማን የሆነ መንግስትን ይፈልጋል። ዛሬ የተናገረውን ማይደግም መንግስት ባለበት ምንም አይነት መን የማይከተሉ ሰልፎችን በምናይበት አገር ላይ ደግሞ የተለየ ጥቅም ማለት በኢትዮጵያ ላይ በጣም የተለየ ጥቅም የሌላቸውን አገራት ከኢትዮጵያ ጎን ላይ ይቆማሉ ብለን አንዳንድ ቃላት በማየት ዲፕሎማሲ ውስብስብነትን አሳንሶ ማየት እንዳይሆን ሰጋል በፈለገ መልኩ ቢሆን። ምክንያቱም ባለፉት ሶስት ዓመታት ጠቅላይ ሚኒስትሩም እንዳለው በአንድ ዓመት ውስጥ አንድ ነጥብ ሰባት ቢሊዮን ዶላር በመስጠት በዓለም ታይቶ የማይታወቅ እያል በሚገልጸው ጠቅላይ ሚኒስትሩ ድጋፍ በማድረግ ኢንስቲትዩሽኖቹን ሪፎርም ያው በሚለው ራሱ በሚጠራው ሪፎርም በማድረግ ትልቁ ሚና የተጫወተች የነበረችው ሀገር በሽልማቶቹ ከኖቤል ፕራይዝ ጀምሮ ሌሎችንም እውቅናዎችን ባሏቸው ሚዲያዎችን ፕሮሞት እያደረጉ የነበሩት እነዚህ አገራት ናቸው። ማለት አሜሪካ ናት፣ ራሻ ወይ ደግሞ ቻይና። ስለዚህ ይሄንን አሜሪካ እጇ ስታነሳ ወደ ቻይና ወይ ደሞ ወደ ራሻ ይሄዳሉ ብሎ መናገር አሁን ያለው ነባራዊ ሁኔታ አለማየት እንዳይሆን ስጋቷል። ምክንያቱም የኢትዮጵያ መንግስት በዚህ ሰዓት ተአማኒነትን የለውም። ዛሬ የገባውን ቃል የማይፈጽም ኮንሲስተንሲ የሌለው ሁኔታዎችን የሚቀያየር መንግስት ቻይና አምናው ወይም ደግሞ ራሽያ አምናው አስጠግታው ፓርትነር የምታደርግበት ምክንያት አለ ብዬ አላም። ከዛም ደግሞ እነ ቻይና እና ራሽያ በኢትዮጵያ ኢኮኖሚ ላይ ማህበራዊ እና ፖለቲካዊ እንቅስቃሴ ላይ ያላቸው ሚና በጣም ትንሽ ነው። ኢነሰንስ በድጋፍ ነው። ከዚህ ከዚህ አንጻር መታየቱ ጠቃሚ ነው። ዶክተር ሸሪፍ ሰይድ በአውስትሬሊያ ፌዴራል መንግስት ክሊን ኢነርጂ ሬጉሌተር፣ ደጀን የማነ በኒው ሳውዝ ዌልስ ዩኒቨርሲቲ ተላላፊ ያልሆኑ በሽታዎች ሶስተኛ ዲግሪ ተማሪ፣ ስለ ቃለ ምልልሱ እናመሰግናለን። በጣም እናመሰግናለን። እኔም አመሰግናለሁ በጣም። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።